SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። በ2016 የገና በዓለት የሽብር ጥቃት ለመፈጸም ያሰሩ ሦስት ግለሰቦች እስር ተበየነባቸው። የቦትፍርድ ተበይኖባቸው የነበሩት ማሪያ ኤክስፖስቶ አውስትራሊያ ገቡ፣ የሚሉት ግንባር ቀደም ዜናዎቻችን ናቸው። በ2011 የገና በዓል ዕለት ሜልበርን መሃል ከተማ የሽብር ጥቃት ለመፈጸም አስበው የነበሩ በሀያዎቹ ዕድሜ የሚገኙ ሶስት ግለሰቦች ለእስር ተዳረጉ። የሽብር ጥቃቱን ለመፈጸም ያሴሩት በእስላማዊ ስቴት ቅስቀሳ ተነሳስተው ሲሆን ፌዴሬሽን አደባባይ ላይ ጥቃቱን ለመፈጸም አስበው የነበረውም ገጀራዎችንና ቦምቦችን በመጠቀም ነበር። ሁለቱ ግለሰቦች እያንዳንዳቸው የ38 ዓመታት እስራት በተናጠል አንዱ ግለሰብ የ22 ዓመታት እስራት ተፈርዶባቸዋል። የጠቅላይ ፍርድ ቤት ዳኛ ክሪስቶፈር ቢል የግለሰቦቹ ተነሳሽነት መንስኤው ድድብና እንደሆነ ሲገልጡ አመላክታችሁ የተሸበበው ሜልበርን ከተማ ውስጥ ንጹሐን ሰላማዊ ሰዎችን በጅምላ በመጨፍጨፍ ሞገስ የሚያስገኝ ድርጊት እንደ ፈጸማችሁ ያስቆጥራል ከሚል የአይኤስ አይዲዮሎጂ እምነት ነው። የዚያ አይነቱ የድድብና እምነግና የሚመሳሰለው ከጭፍን ጥላቻ ጋር ነው ብለዋል። በአደገኛ እጽ ዝውውር ሳቢያ የሞት ፍርድ እስረኞች እስር ቤት 18 ወራትን በጥቅሉ ለአምስት ዓመታት ማሌዥያ እስር ቤት የቆዩት የሲድናዋ ሴት አያት ወደ አውስትሬሊያ ተመለሱ። ማርያክስ ፖስቶ የስቅላት ሞት ፍርድ የተፈረደባቸው ከአንድ ኪሎ ግራም የሚበልጥ ክሪስታል ሜታ ፌታሚን ይዘው በመገኘታቸው ሲሆን የማሌዥያ ፌዴራል ይግባኝ ስሚ ፍርድ ቤት ሐሙስ ዕለት እንዲለቀቁ ወስኖላቸዋል። የይግባኝ ስሚውን ያስቻሉት ዳኞች ወይዘሮ ኤክስፖስቶ በኦንላይን የሐሰት ፍቅር ተታለው ካልሳቸው ዕውቀት አደንዛዥ እጾቹ ሻንጣቸው ውስጥ በመገኘቱ እንደሆነ ተረድተውላቸዋል። ወይዘሮ ኤክስፖስቶ ዛሬ አርብ ሲድኒ የአውሮፕላን ማረፊያ እንደደረሱ ወደ አውስትሬልያ በመመለሳቸው የተሰማቸውን ከፍተኛ ደስታ ገልጠው የቤተሰባቸው አባላት ስላደረጉላቸውም ድጋፍ ከፍ ያለ ውለታ እንደሚገባቸው ገልጠዋል። የኒው ሳውዝ ዌልስ ጠቅላይ ፍርድ ቤት በ2011ዱ የኩዊንስላንድ ጎርፍ ሳቢያ ለተጎዱ 6800 ሰዎች በአዲሱ ዓመት ካሳ እንዲያገኙ ፈረደላቸው። የጠቅላይ ፍርድ ቤቱ ዳኛ ሮበርት ቢት ጆንስ የጎርፍ ተጎጆቹ የኩዊንስላንድ መንግሥትን ዋይብንሆና ሰመርሴት ግድቦች ኃላፊ የሆኑት መሐንዲሶች የግድቦቹ ውኃ መለቀቅ የሚገባቸውን ወቅት በአግባቡ እንዳልፈጸሙ ጠቅሰው ብይናቸውን ሰጥተዋል። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በ2016 የገና በዓላት የሽብር ጥቃት ለመፈጸም ያሴሩ ሦስት ግለሰቦች እስራት ተበየነባቸው። የሞት ፍርድ ተበይኖባቸው የነበሩት ማሪያ ኤክስፖስቶ አውስትሬልያ ገቡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። sps.com.au